በዩናይትድ ስቴትስ በሚካሄደው ፕሬዚዳንታዊ ምርጫ መራጮች ሰው ሰራሽ ልህቀትን በመጠቀም የተሳሳተ መረጃ በመፍጠር ተፎካካሪ ፖለቲከኞችን የሚጠቅም ወይም ደግሞ የውጭ መንግስታትን ጥቅም የሚያራምድ ሐሰተኛ መረጃዎችን ለሚያሰራጩ ችግር ፈጣሪዎች ተጋላጭ ናቸው። የአሜሪካ ድምጽ ዘጋቢ ኢቫና ፒድቦርካ ፒድቦርስካ እንደ ኤሮፓን አቆጣጠር በ2024 በሚካሄደው ምርጫ ሰው ሰራሽ ልዕቀት አጠቃቀምን በተመለከተ ያደረሰችን ዘገባ ስመኝሽ ቆየ እንደሚከተለው አሰናተዋለች። በኮምፒውተር የተቀነባበረው ዶናልድ ትራምፕ የተላላፊ በሽታ ባለሙያ የሆኑትን ዶክተር አንቶኒ ፋውቺ ሲያቅፉ የሚያሳየው ምስልና በአንድ ጊዜ በሚሊየን ለሚቆጠሩ ሰዎች የተቀዳ መልእክት በሚያስተላልፍ መተግበሪያ አማካኝነት ጆ ባይደን ለኒው ሃምፕሻየር መራጮች በቅድመ ምርጫ እንዳይሳተፉ ሲናገሩ የሚያሰማው ጥሪ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በዚህ ዓመት በሚካሄደው የዩናይትድ ስቴትስ ምርጫ ጥቅም ላይ መዋሉን ያሳያሉ። ያልተደረገን ወይም ያልተባለን ነገር እውነት በማስመሰል በዲጂታል ቴክኖሎጂዎች የተቀነባበሩ የሚሰራጩ ሀሰተኛ ምስሎችና ቪዲዮዎች በተለይ በምርጫ ወቅት መሰራጨታቸው የበለጠ አደገኛ እንደሚያደርጋቸው በብሩክሊን ተቋም የሚዲያ ባለሙያ የሆኑት ኢሌን ካማርክ ያስረዳሉ። ምርጫው ሊካሄድ 24 ሰዓታት ብቻ በቀረበት ወቅትም ቢሆን የሆነ ሰው ሀሰተኛ ምስሎችን፣ ቪዲዮዎችን ወይም ሌሎች የተቀነባበሩ መረጃዎችን ያሰራጫል። ያንን መልሶ መዋጋት በጣም ከባድ ነው። ምርጫው በተቃረበበት ወቅት በማሸነፍ ና በመሸነፍ መካከል ትልቅ ልዩነት ሊፈጥር ይችላል። ሪጅል ጉብታ የሚመሩት ዲፕ ሚዲያ የተሰኘው ተቋም የአሜሪካ መከላከያ ሚኒስትር የሆነው ፔንታገን ሐሰተኛ ምስሎችንና ቪዲዮዎችን መለየት እንዲችል እያገዘ ሲሆን ጉብታ እንደሚሉት ተቋሙ ከፍተኛ ገንዘብ የማያስከፍል መሆኑና ስራውን በቀላሉ የሚሰራ በመሆኑ የበለጠ ተፈላጊ የሆነ መምጣቱን ያስረዳሉ። በአጠቃላይ አንድ በሐሰት የተቀነባበረ ምስል ወይም ቪዲዮ ለመስራት 15 ደቂቃ ይፈጃል። ይህን መለየት የሚያስችሉ ነፃ አገልግሎቶች በኢንተርኔት ላይ አሉ። የተሻለ አገልግሎት ለማግኘት ለመክፈል ፈቃደኛ ከሆኑ ግን የሰላሳ ሰከንድ ድምፅ ምናልባትም ሁለት ሳንቲም ሊያስከፍል ይችላል። የህግ አማካሪ ጠበቃና ሀሳብን በነጻነት የመግለጽ መብት አራማጅ የሆኑት አሪ ኮህን በጉዳዩ ላይ አስተያየታቸውን አጋርተዋል። ስለ ሩሲያ ብዙ ተወርተዋል። ነገር ግን ቻይና በተለይ የሰው ሰራሽ ልቀትን በሚጠቀሙ የጦር መሳሪያዎች ቀዳሚ ለመሆን ትግል ላይ ናት። ከሆን እንደሚሉት እጅግ በጣም የተራቀቁ የውጭ ሀገራት እንቅስቃሴዎች ተጽዕኖ ፈጣሪ ለሆኑ አሜሪካውያን ፖለቲካ ተኮር የሆኑ የተሳሳቱ መረጃዎችን በማቀበል እነርሱ ወደ ሌሎች እንዲያስተላልፉ የማድረግ ዓላማ አላቸው። ትላልቅ የዩናይትድ ስቴትስ ቴክኖሎጂ ኩባንያዎችና የማህበራዊ ሚዲያ ትስስር መድረኮች በሰው ሰራሽ ልህቀት አማካኝነት የሚካሄዱ የፖለቲካ ዘመቻዎችን በፈቃደኝነት ለመቆጣጠር ቃል ቢገቡም እስካሁን ግን ድርጊቱን ለመቆጣጠር የሚያስችል የፌዴራል ሕጎች እንደሌሉ ኮህን ያብራራሉ። ዩናይትድ ስቴትስ ውስጥ የፖለቲካ ንግግሮችን ለመቆጣጠር እጅግ በጣም ከባድ ነው። የአሜሪካ የመጀመሪያ ሕገ መንግስት ማሻሻያ በተለይ ለፖለቲካ ንግግር ጥብቅ ከለላ ይሰጣል። ያ ደግሞ የሆነው ለጥሩ ምክንያት ነው። መንግስት በጣቱ የምርጫ ሚዛኑን እንዲጫን አንፈልግም። ጉብታ አብዛኛው አስቸጋሪ ሁኔታ ያለው ሐሰት የሆነን መረጃ አንድ ሰው ከማይስማማበት ጉዳይ ለይቶ ማየት መቻሉ ላይ ነው ይላሉ። ስለዚህ አንድ ነገር በፖለቲካ ዙሪያ የተሰራጨ በሐሰት የተቀነባበረ ምስል ወይም ቪዲዮ መሆኑን እንዴት ማወቅ እንችላለን የሚለውን ጉብታ ያስረዳሉ። አንደኛ የድምፅ ጥራቱ መጥፎ ነው የሚሆነው። ይሄ በሰው ሰራሽ ልቀት የተሰራ ለመሆኑ አንድ ፍንጭ የሚሰጥ ነው የሆነ የማይረቡ ወይም ስሜት የማይሰጡ ሊሆኑ ይችላሉ። ነገር ግን በምስል ላይ በድምፅ ወይም በቪዲዮ ላይ የሆኑ የውሃ ምልክቶችን ፈልጎ ማግኘት ይህም ለማጣራት ይረዳል። ለምሳሌ ከሆነው ሰው ጋር በቪዲዮ አማካኝነት እየተነጋገራችሁ ከሆነና የተቀነባበረ ምስል እያያችሁ ከመሰላችሁ ወንበራቸው ላይ እንዲሽከረከሩ ጠይቋቸው። ያንን ካላደረጉ የሐሰት ምስል ሊሆን ይችላል። ሰው ሰራሽ ልህቀት በፖለቲካ ውስጥ ለጥሩ ዓላማም ሊውል ይችላል የሚሉት ከሆን ተፎካካሪዎች ከውጭ ሀገራት ለመጡ ማህበረሰቦች በራሳቸው ቋንቋ መልእክቶችን እንዲያስተላልፉና፣ ዘመቻዎች ስለ መራጮች የተሻለ ግንዛቤ ኖሯቸው መልእክቶችን በዛ መልኩ እንዲያሻሽሉ ይረዳቸዋል ይላሉ። በኢቫና ፒድቦርስካ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።